የዲደብልዩ ዜና በቅድሚያም ርዕሶቹን እንሆም። የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ እንዲደረግላቸውና ጥቅማጥቅሞች እንዲከበሩላቸው በየሚሰሩበት ተቋማት ውስጥ ባደረጉት ሰልፍ ጠየቁ። ሕንድና ፓኪስታን አዲስ የገጠሙትን ግጭት እንዲያቆሙ የተለያዩ መንግስታት እየጠየቁ ነው። ሁለቱ ኒኩሌር የታጠቁ ተጎራባች ሀገራት ግን አንዱ ሌላውን ለማጥቃት እየተዛዛቱ ነው። ፈረንሳይና ጀርመን የፍራንኮ ጀርመን የተባለ የመከላከያና የጸጥታ የጋራ ምክር ቤት ለመመስረት ተስማሙ። አዲሱ የጀርመን መራሄ መንግስትና የፈረንሳው ፕሬዚደንት ያደረጉት ስምምነት ከሁለቱ ሀገራት አልፎ የአውሮጳን ጸጥታ ስጋት የሚከታተል ነው ተብሏል። ዜናው በዝርዝርም የኢትዮጵያ የሕክምና ባለሙያዎች የደሞዝ ጭማሪ እንዲደረግላቸውና ጥቅማ ጥቅሞች እንዲከበሩላቸው ዛሬ በየአካባቢያቸው በሰልፍ ትርኢት ጠየቁ። ባለሙያዎቹ ጥያቄያቸው መልስ እንዲያገኝ በማህበራዊ መገናኛ ዘዴዎች በከፈቱት ዘመቻ ሲጠይቁም ነበረ። የጤና ባለሙያዎቹ ዛሬ ሰልፍ ካደረጉባቸው አካባቢዎች አንዱ የትግራይ ክልል ነው። መቀሌ፣ አድዋ፣ ውቅሮ መሆን እና ሌሎች ከተሞች የሚገኙ የሕክምና ባለሙያዎች በየጤና ተቋማት ውስጥ ባደረጉት ሰልፍ ሲያልፍ ከደሞዝና ጥቅማ ጥቅም በተጨማሪ በጦርነቱ ወቅት የተቋረጠባቸው የ17 ወራት ደሞዝ እንዲከፈላቸው ጠይቀዋል። ከትግራይ ባለፉት ሁለት ዓመታት ውስጥ ብቻ ከ900 በላይ ሐኪሞች መሰደዳቸውን የክልሉ የሕክምና ባለሙያዎች ማኅበር ፕሬዚደንት ዶክተር ፍስሐ አሸብር አስታውቀዋል። ላይ ይፋይ በሆነም ዘጠኝ መቶ ሀያ አንድ ባለሙያዎች ከትግራይ ወጥተዋል ይላል፣ ፈልስፋል ይላል። ግን በትግራይ ውስጥ ደግሞ የተለያዩ ስራዎችን ከጤና ወጥተው ስራዎች የሰሩ በጣም ብዙ፣ በተለይ እነዚህ የጤና ኤክስቴንሽን ሰራተኞች ለእነርሱ መር ተፈላለዩ የተለያየ እዛ ላይ ነው ያሉ። በ2016 ጥር ላይ የነበረ ተስፋዎች ነበሩ። ደሞዛችን 17 ወር ደሞዛችን ይሰጠናል፣ አክብሮት ይሰጠናል፣ ጤናው ቢሮውም ሌላም የሚል ነገር ጊዜውም ሰላም ይሆናል በሚል ነበር እዛን ጊዜ። አሁን ስታዩ ግን ችግሮቹ እየባሱ አዲስ አበባ፣ ጅማ፣ ሐዋሳና በተለያዩ ከተሞች የሚገኙ የጤና ባለሙያዎችም ትናንት በየሚሰሩበት ሆስፒታል ተሰልፈው ጥያቄያቸውን አሰምተዋል። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የጤና ባለሙያዎቹ ጥያቄ መልስ ካላገኘ በሚቀጥለው ግንቦት ሶስት አጠቃላይ የሥራ ማቆም አድማ እንደሚመቱ እያስጠነቀቁ ነው። ዜና መጽሔቱ በዚህ ርዕስ ላይ ዝርዝር ዘገባ አለው። የኢትዮጵያ የአቪዬሽን አሰራርን ለማሳደግና ለማቀላጠፍ የሚረዳ የሲቪል አቪዬሽን ማሻሻያ ረቂቅ አዋጅ እንዲዘቅድ የሲቪል አቪዬሽን ባለሥልጣን ጠየቀ። ባለሥልጣኑ እንደሚለው አዋጁ መጽደቁ መስሪያ ቤቱ ራሱን በራሱ እንዲያስተዳድር የራሱ ሀብት እንዲኖረውና ገጥሞኛል ያለውን የሰራተኛ ፍልሰትን ለማስቀረት የሚረዳ ነው። ባለሥልጣኑ በሕዝብ ተወካዮች ምክር ቤት ለከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የዘጠኝ ወራት አፈጻጸሙን ዛሬ ሲያቀርብ በኢትዮጵያ አየር መንገድ ግሩፕ ከሚሰራቸው የአየር ማረፊያዎች በተጨማሪ በክልል መንግስታትና በባለ ሀብቶች ጭምር እንዲሰራ እንደሚደረግ ከተቋሙ የስራ ኃላፊ ግንባቶች አንደኛው አስታውቀዋል። የኤርፖርት ግንባታዎች በተመለከተ ክልሎቹ በራሳቸው መስራት የሚችሉበት እድል፣ እንዲሁም ደግሞ የግል ባለሀብቶቹ በራሳቸው መስራት በተጨማሪ ደግሞ አየር መንገድ ደግሞ እንደ ሀገር ያዋጣኛል የሚሆን የሚሰራበት አግባብ እንዳለ ይወሰድ። የየመን ሁቲዎች ድንበር በቀይ ባህር ላይ የሚቀዝፉ የእስራኤል መርከቦችን ማጥቃቱን እንደሚቀጥል አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሁቲዎች መርከቦችን እንደማያጠቁ ቃል በመግባታቸው ዩናይትድ ስቴትስ የመንን መደብደቡን እንደምታቆም ትናንት አስታውቀው ነበረ። ይሁንና አዣንስ ፍራንስ ፕሬስ የሁቲ የፖሊስ ቢሮ አባል አብዱል መሊክ አልጂሪን ጠቅሶ ዛሬ እንደዘገበው ሁቲዎች ከአሜሪካ ጋር ያደረጉት ስምምነት የእስራኤልን መርከቦች አይመለከትም። አልጄሪ አክለው እንዳሉት ሁቲዎች የአሜሪካና የሌሎች ሀገራት መርከቦችን አይነኩም፣ የእስራኤልን መርከቦች ግን አሁንም ይመታሉ። በተያያዘ ዜና ሁቲዎች ዛሬ እስራኤልን ለመምታት የተኮሱት ሚሳኤል እስራኤል ድንበር አጠገብ መውደቁን የእስራኤል ባለሥልጣናት አስታውቀዋል። ይህ ዶቸቬሌ ነው። ሕንድና ፓኪስታን የገጠሙትን ግጭት እንዲያቆሙ የተለያዩ መንግስታት እየጠየቁ ነው። ባለፈው ሳምንት ህንድ በምትቆጣጠረው የካሽሚር ግዛት ውስጥ 26 የህንድ ሀገር ጎብኚዎች በታጣቂዎች ከተገደሉ ወዲህ ድንበር ላይ የተፋጠጡት የሁለቱ ሀገራት ወታደሮች አልፎ አልፎ ሲታኮሱ ነበረ። ትናንት ማምሻ ግን የህንድ ጦር የአሸባሪዎች ሰፈር ያለውን የፓኪስታን ይዞታዎችን በሚሳይል ደብድቧል። በጥቃቱ 26 ሰላማዊ ሰዎች መገደላቸውን ፓኪስታን አስ ታውቃለች። የፓኪስታን ጦር በአንጻሩ በተኮሰው መድፍ 12 ሰዎች መግደሉን ህንድ አስታውቃለች ሁለቱ መንግስታት ግጭቱን ከማባባስ እንዲታቀቡ የዩናይትድ ስቴትስ የቻይና የቱርክ የኢራንና የአውሮጳ መንግስታት እያሳሰቡ ነው የሁለቱ ሀገራት የቀድሞ ቅኝ ገዢ የብሪታንያ የንግድ ሚኒስትር ጆናታን ሬን ሎርድስ በበኩላቸው የብሪታንያ ወዳጆች ያሏቸውን ሁለቱን ሀገራት ለመሸምገል መንግስታቸው ዝግጁ ነው in the UK we are a friend we are a partner to both Pakistan and is britania nya ye pakistanum ye hindum odajoch ሁለቱ ሀገራት እንዲወያዩ ውጥረቱን እንዲያረግቡ ለመርዳት የአካባቢውን መረጋጋት ለማስጠበቅም ዝግጁ ነን። የአካባቢው መረጋጋት ለሁለቱም ጠቃሚ ነው። በግጭቱ ምክንያት እዚህ ብሪታንያ ውስጥም የሚከሰተውን ውጥረት ለማርገብ ዝግጁ ነን። ምክንያቱ ሰዎች ያዩት ዜና ያሰጋችኋልና። ኒኩሌር የታጠቁት የኢዝላማባድ እና የኒውዴልህ ባለሥልጣናት ግን ዛሬም እየተዛዛቱ ነው። አዲስ የተመረጡት የጀርመን መራሃ መንግሥት ፍሬድሪሽ ሜርስ እና የፈረንሳው ፕሬዚዳንት ኢማኑኤል ማክሮን የሁለቱ ሀገራት የጋራ የመከላከያና የጸጥታ ምክር ቤት ለመመስረት ተስማሙ። ሁለቱ መሪዎች ዛሬ ፓሪስ ፈረንሳ ውስጥ ባደረጉት ስምምነት መሠረት የሚመሰረተው የፍራንኮ ጀርመን የመከላከያና የጸጥታ ምክር ቤት ሁለቱ ሀገራት የሚገጥማቸውን የጸጥታ ስጋት ይከታተላል፣ ለማስወገድ ይጥራልም። የፈረንሳው ፕሬዚደንት ኢማኑኤል ማክሮን እንዳሉት ምክር ቤቱ ከትብብርም አልፎ የሁለቱን ሀገራት ጥብቅ ወዳጅነት የሚያመለክት ነው። የፍራንኮ ጀርመን የጋራ ምክር ቤትን ለመመስረት መወሰናችንና የምናከናውነው ምግባርም ከትብብር በላይ ወዳጅነትን አመላካሽ ነው። ዛሬ ባሰራጨነው የጋራ ሰነድ በቅርብ ሳምንታት ያከናወንነውም ሆነ ወደፊት የምናደርገው ሁሉ በጋራ ለመስራት ያለንን አላማ የሚያንጸባርቅ ነው። አውሮፓን ለሚገጥማት ተግዳሮት በጋራ አጸፋ ለመስጠት እንደ ሉዓላዊነት፣ ጸጥታና ተወዳዳሪነትን በመሳሰሉ ቅድሚያ በሚሰጣቸው ጉዳዮች ላይ በአንድነት ለመስራት ነው። ሜርስና ማክሮ ህንድና ፓኪስታን የገጠሙትን አዲስ ግጭት እንዲያቆሙ ጠይቀዋል። እስራኤል ለጋዛ ፍልስጤማውያን የእርዳታ ምግብና መድኃኒት እንዳይደርስ ማገዷን ተቃውመዋል። አዲሱ የጀርመን መራሔ መንግሥት ለመጀመሪያ ጊዜ ዛሬ ባደረጉት የውጭ ጉዞ ከፓሪስ ወደ ሌላኛዋ የጀርመን ጎረቤት ወደ ፖላንድ በረዋል። የናዚ ጀርመን ጦር በተባባሪዎቹ ሀገራት ጦር የተሸነፈበት ወይም ሁለተኛው የዓለም ጦርነት አውሮጳ ላይ ያበቃበት ሰማንያኛ ዓመት በዓልን ለማክበር በየሀገሩ የሚደረገው ዝግጅት እየተጠናቀቀ ነው። ዩናይትድ ስቴትስና የቀድሞዋ ሶቪየት ህብረት ይመሯቸው የነበሩት መንግስታት የአውሮጳም የድል ቀን ወይም ቪኢዴይ ብለው የሚጠሩት ቀን በየሀገሩ በጦርነቱ የወደቁትን በመዘከር በወታደራዊ ትርኢትና ስብሰባ ይታወሳል። በተለይ ዘንድሮ ፓሪስና ሞስኮ ላይ በደማቅ ስነ ሥርዓት ለማክበር ከፍተኛ ዝግጅት እየተደረገ ነው። ይሁንና ምዕራባውያን መንግስታትና ሩሲያ የድሉን ዕለት በአንድ ቀን ልዩነት ስለሚተረጉሙት በዓሉን የሚያከብሩበት ቀንም ለየቀል ነው። ምዕራባውያን የአውሮፓ የአውሮጳ የድል ቀን የሚሉት የናሲ ጀርመን ጦር ያለምንም ቅድመ ሁኔታ እጅ መስጠቱን ሬሜስ ፈረንሳ ውስጥ ያረጋገጠበት እንደ ግሪጎሪያኑ አቆጣጠር ግንቦት 8 1945 ነው። ሩሲያ ግን የሶቪየት ህብረት ቀዩ ጦር በርሊንን የተቆጣጠረበትን ግንቦት 9 1945 ነው። በዚህ ልዩነት ምክንያት 80ኛው ዓመት የድል ቀን በምዕራብ ሀገራት ዘንድ ነገ ሲከበር ሩሲያ የምታከብረው ግን ከነጎዲያም አርፕ ግንቦት 9 2025 ነው። የዘንድሮው የድል በዓል የሚከበረው ሩሲያና ዩክሬን በገጠሙት ጦርነት ምክንያት የሞስኮና የምዕራባውያን ጠብ በናረበት ወቅት በመሆኑም የጋራው የድል ቀን የቀድሞ ተባባሪዎች የሚወዛገቡበት አጋጣሚ ሆኗል። ዩክሬንና አንዳንድ የምዕራብ መንግስታት ሩሲያ ዩክሬንን መውረሯን ከናዚ ጀርመን ወረራና ጥቃት ጋር እያመሳሰሉት ነው። ሩሲያ በአንጻሩ በዓሉን የጦር ኃይሏን ጥንካሬ፣ ጀግንነትና የወዳጆቿን ብዛት ለማሳየት በሰፊው ተዘጋጅታበታለች። የፊታችን አርብ ሞስኮ በሚከበረው በዓል ላይ ከራሷ ከሩሲያ በተጨማሪ የቻይና የቬትናም የግብፅ የሚያንማርና የበርካታ የቀድሞ የሶቪየት ህብረት ሪፐብሊኮችን ጨምሮ የ13 ሀገራት ወታደሮች ትርኢት ያሳያሉ የቻይና የብራዚል የኢትዮጵያን ጨምሮ የ29 ሀገራት መሪዎች ተጋብዘዋል ይህ ዶይቼ ቬለ ነው ዜናውን ለማብቃት እርሶቹን በድጋሚ ላስታውሳችሁ። የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ እንዲደረግላቸውና ጥቅማ ጥቅሞች እንዲከበሩላቸው በየሚሰሩበት ተቋማት ውስጥ ባደረጉት ሰልፍ ጠየቁም። በተለያዩ ሆስፒታሎችና የጤና ተቋማት የሚያገለግሉ ባለሙያዎች እንዳሉት ጥያቄያቸው ተገቢ መልስ ካላገኘ በመጪው ግንቦት መጀመሪያ የሥራ ማቆም አድማ ይመታሉ። ሕንድና ፓኪስታን አዲስ የገጠሙትን ግጭት እንዲያቆሙ የተለያዩ መንግስታት እየጠየቁ ነው። ሁለቱ ኒኩሌር የታጠቁ ተጎራባች ሀገራት ግን አንዱ ሌላውን ለማጥቃት እየተዛዛቱ ነው። ህንድ ትናንት ፓኪስታን ላይ በተኮሰችው ሚሳይል በትንሹ 26 ሰላማዊ ሰው ገላለች። ፈረንሳይና ጀርመን ፍራንኮ ጀርመን የተባለ የመከላከያና የጸጥታ የጋራ ምክር ቤት ለመመስረት ተስማሙ። አዲሱ የጀርመን መራሄ መንግስትና የፈረንሳው ፕሬዝደንት ያደረጉት ስምምነት ከሁለቱ ሀገራት አልፎ የአውሮጳን የጸጥታ ስጋት የሚከታተል ነው ተብሏል። የዜናው መልእክት አበቃ።